ጋቢና፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ኢትዮጵያ የተሰኘውን አዲሱን የቴዲ አፍሮ ነጠላ ዜማ በአንድ የሙዚቃ ባለሙያ አይን እንቃኛለን። እኔ ብዙ ጠብቃለሁ ከቴዲ ሰ። ለምንድነው የምጠብቀው? አንድ ገንዘብ አለው፣ ሁለተኛ በሚሊዮን በሚሊዮን ሊሞን ሊሞትለት የሚችል ተከታ ያለው፣ ስፖንሰሮች ሊያገኝ ይችላል። እንግዲህ ይሁን ሁሉ ካገኘ ለነዚህ እንግዲህ ለፕሮዳክሽን የሚሆኑ ነገሮች ናቸው እነዚህ። የሙዚቃ ባለሙያው አብርሃም ተስፋዬን በታክሲያችን አሳፍረነዋል። የፋሲካ በዓል በኢትዮጵያ ምን ይመስል ነበር? በዓል በጣም ደስ ይላል። በጥሩ ሁኔታ ነው ያለፈው እኔ ሙስሊም ነኝ ግን ያው ወሎዬ እየስሮ የእስላሙንም የክርስቲያኑንም ባህል አከብራለሁ። በተለይ አሁን ዶሮ አካባቢ ትንሽ የተወሰነ ለውጦች አሉ። ከባለፈው ሳምንት ሌላ በግም እንደዚሁ ብዙም ይናል የጨመረ ነገር አርማ ተጋምነ ነገር የለም። በለፍ ተቀደም በስልክ ደውለን ካነጋገርናቸው ነዋሪዎች መካከል ያስደመጥናችሁ ዘገባ ይኖረናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ላሉ የዓለም አቀፍ ዜናዎች ተመልሰን መተናል። ከሊቢያ የተነሱት ና ትላንት እሁድ በእርዳታ አደራሾች ከሜዲተራንያን ባህር የተረፉ ቁጥራቸው ከ ከአንድ ሺህ በላይ የሆኑ ፍልሰተኞች ከጣሊያን ሲቺሊያ ደሴት ወደብ ላይ ደረሱ። ፍልሰተኞቹ ዛሬ የጣሊያኗ ካታኒያ ወደብ ላይ የደረሰችው አንዲት የጀርመን ባህር ኃይል መርከብ መሆኗ ታውቋል። የያዝ ነው የአውሮፓውያን 2017 ዓ ም ከገባ ወዲህ ባለፈው የሶስት ወራት ተኩል ጊዜ በአውሮፓ ወታደራዊ መርከቦች ና በግል በጎ አድራጎት ድርጅቶች እየታገዙ ከባህር የወጡና ና ጣሊያን የገቡ ፍልሰተኞች ቁጥር 21290 መድረሱን ዘገባዎች ጠቁመዋል። አብዛኞቹ ፍልሰተኞች ከሳሀራ በስተ ደቡብ ካሉ የአፍሪካ ሀገሮች ድህነትን እየሸሹ የሚሰደዱ መሆናቸውን ዓለም አቀፍ ተቋማት ይናገራሉ። በሌላ በኩል በዚህ ዓመት እስካለፈው ሳምንት እሁድ አውሮፓ የደረሱ ፍልሰ ስደተኞች ወደ 32ሺ እንደሚሆኑ የተባበሩት መንግስታት የፍልሰት ድርጅት አይኦኤም አመልክቶ 80 ከመቶ የሚሆኑት የገቡት ጣሊያን ሲሆን ቀሪዎቹ ወደ ስፓኝ ና ግሪክ መዝለቃቸውን አስታውቋል። ባለፈው የአውሮፓ 2016 ዓ ም በተመሳሳይ ጊዜ ወደ አውሮፓ የዘለቀው ፍልሰተኛ ቁጥር 172774 እንደነበረም አይኦኤም ጠቅሶ የፍልሰቱ ቁጥር በብዙ ቁጥር ቢቀንስም ሜዲተራንያን ባህር ላይ የደረሰው የሞት መጠን ግን ተመሳሳይ መሆኑን ገልጿል። በሌላ ወገን ወደ አሜሪካ ስናምራ ስልጣን ላይ የቆዩባቸው ያለፉት ዘጠና ቀናት ያለፉት ስምንት አመታት የፕሬዚዳንት ባራክ ኦባማን የውጭ ፖሊሲ አጠቃላይ ውድቀት ያጋለጡ ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ባወጧቸው የትዊተር መልእክቶቻቸው ተናግረዋል። ፕሬዚዳንቱ በመገናኛ ብዙሀኑ እና በተቃዋሚ ዲሞክራቶች ላይ ባነጣጠሩበት መልእክታቸው ላይ ነው ይህን ያሉት። የውጭ ፖሊሲ አፈጻጸም ስኬትን ባይጠቅሱም ኦባማ ያላደረጉት ባለፉት ጥቂት ቀናት በአንድ የሶሪያ አየር ኃይል መደብ ላይ መንግስቱ አካሂዶታል ለተባለ የኬሚካል ጥቃት ምላሽ የሚሳይል ድብደባ ማካሄዳቸውና አፍጋኒስታን ውስጥ የሚንቀሳቀሱ የአይሲስ ተዋጊዎችን ዋሻዎች ለመደምሰስ እየተባለ ግዙፍ ቦምብ ጦራቸው መጣሉን ማሞገሳቸው ይታወቃል። ቀጣዩ ዜናችንም እዚሁ ዩናይትድ ስቴትስ ያቆየናል። ሰሜን ኮሪያ መንግስት ሚሳይሎችና የኒውክሌር መሳሪያ ፍተሻ እያካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሜሪካ ከደቡብ ኮሪያ ጋር እንደምትቆም ግልጽ አድርገዋል። የሰሜን ኮሪያ መንግስት የዩናይትድ ስቴትስን ቁርጠኝነት እንዳይፈታተንም አስጠንቅቀዋል። ምክትል ፕሬዚዳንቱ የክልሉ እጅግ አደገኛና በሰላምና በጸጥታ ላይ አስቸኳይ የሆነ አደጋ የሚደቅነውን የሰሜን ኮሪያ መንግስትን ለመቋቋም ካለን ቁርጠኝነት በላይ ግልጽ የሚሆን ነገር አይኖረውም። እንደ አውሮፓውያን አቆጣጠር ከ1992 ዓ ም አንስቶ የኮሪያ ባህረ ገብ መሬት የኒኩሌር መሳሪያ እንዳይኖረው በሚደረገው ጥረት ዩናይትድ ስቴትስና ተባባሪዎቻቸው አንድ ላይ ቆመዋል። ይህ ዓላማ በሰላሜ መንገድ እንዲሳካም እንፈልጋለን። ይሁንና ሁሌም አማራጭ እናቀርባለን ብለዋል ምክትል ፕሬዚዳንቱ ፔንስ። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ባሳለፍ ነው ቅዳሜ ኢትዮጵያ የተሰኘ ነጠላ ዜማ ቴዲ አፍሮ ወይም ቴድሮስ ካሳሁን ለአድማጭ አሰምቶ ነበር። በርካታ የእሱን ሙዚቃ አድናቂዎችም ከፋሲካ በዓል ጋር ሙዚቃውን አጣጥመውታል። የሙዚቃ ባለሙያው አብርሃም ተስፋዬ በዚህ ነጠላ ዜማ ላይ ሙያዊ አስተያየቱን ለዲጄ ፋቱሶ አጋርቷል። እናድምጠው። ስለናት ምትሬ እሷ ናት ክብሬ እኔስ አገሬ አብርሃም እንኳን አደረሰህ እና እንኳን ደህና መጣህ። እንኳን አደረሰኝ። ፋ እንኳን አብሮ አደረሰኝ። በጣም ጥሩ። እንግዲህ ይህን በዓል አስታኮ ያው የምናውቀው ሙዚቀኛ ቴዲ አፍሮ ቅዳሜ ዕለት ኢትዮጵያ የተሰኘ ሲንግሩን ለቋልና እንዴት አገኘኸው? በጣም ጥሩ በእርግጥ በሲንግሉ ወይም በዚህ ነጠላ ዜማ ብቻ አልበሙን መተቸት ባንችልም ምክንያቱም አልሰማ ነው። ስለአልበሙ አልበሙ ምንም መናገር አልችልም። ግን እችን ሲንግል ብቻ ስታያት እንዴት ነው ብዬ ስል እንግዲህ ሁለት ከሁለት አንጻር ነው መታየት ያለበት፣ የመጀመሪያው በሙዚቃ ረገድ፣ ሁለተኛ ካወራው ኮንቴንት ወይም ካወራው ከተናገረው ካነሳው ኢሹ አንጻር እንዴት ይታያል ነው የአወራው ኮንቴንት። ብዙ በጸሐፍቱ ወይም በጸሐፊያኑ ዘንድ መተቸት ይችላል። ግን አይ ቲንክ ያወራው ነገር ያን ያህል አነጋጋሪ አይመስለኝም። ስለ ኢትዮጵያ ፍቅር፣ ስለ ኢትዮጵያ ነው የተናገረው። ስለ ኢትዮጵያ ታሪክ ነው ያወራው። ሁላችንም የሚያስወድደ ወይንም ሁላችንም የምንወዳት ሀገራችንን ኢትዮጵያን ርዕስ አድርጎ ነው ያነሳው። ስለ ሙዚቃው ግን አንሳ፣ ዜማው እንዴት ነው? አሬንጅመንቱን እንዴት አየኸው? ፕሮዳክሽኑን እንዴት አየኸው? ከሚለው አንጻር ስናይ ሌላ ነገር ነው የምናወራው። እኔ ከእሱ አንጻር ብቻ ማውራት ትችላለን። ስለ ፕሮዳክሽን፣ ስለ ሙዚቃ አሬንጅመንት፣ ስለ ዜማው ኮንስትራክሽን አውራ ከተባል ዜማው በተመለከተ በአራት ወይ በሶስት አይነት የዜማ እንደ ስታንዝ አይነት ነገር ነው የተመሰረተው አራት አይነት ዜማዎች አሉ። ሲጀምር ሙዚቃው ከመጀመሩ በፊት እንግዲህ ቴዲ አፍሮ ያስለመደን አይነት ይሄ በራሱ ድምፅ የሚጀምረው አይነት ነገር አለ። ልክ ሲጀምር ከሙዚቃው በፊት የሚለው አለ። ጥቁር ሰው ላይ እንዳሳየን አይነት ነገር ማለት ነው። ከዛም ሙዚቃ ይጀምራል። ከዛ ጋብሮ ይሰራል። ሙዚቃውን ግን እንዴት አየው ሲባል በጣም በጣም በጣም ለእኔ ደረጃውን የጠበቀ ወይንም አንድ ትልቅ አርቲስትን ይወክላል ወይንም አንድ ትልቅ አርቲስትን ለዛ ማሟያ ይሆናል የምለው ሙዚቃ ያገነባል። ምክንያቱም የተሰራው ትራክ አጠቃቀም ወይንም የድምፆች የሙዚቃ የመሳ መሳሪያ ድምጾች አጠቃቀም፣ እንደ ሙዚቀኛ ፓተርን አለዋወጥ ከአንድ አዝማች ወደ ቁጥር ሲለወጥ ወይም ከቁጥር ወደ አዝማች ሲመጣ ሌላ አይነት ዜማ ሲመጣ ሙዚቃ ብዙ ጊዜ አብሮ ፕሮግረስ ማድረግ አለበት፣ መለወጥ አለበት። ለምሳሌ በጣም በቀላሉ መረዳት የምንችለው ጀምሮ እስኪያልቅ ድረስ ያለው የድራም ፓተርን አንድ አይነት ነው። በቃ ጀምሮ እስኪያልቅ ድረስ ምንም የመለወጥ ነገር የለውም። አንድ አይነት ነው፣ ፍላት ነው። በቃ የሚሰማው ነገር በሙሉ አንድ ወጥ ነው እና በአንድ ኪቦርድ ቁጭ ብሎ ቤትህ ቁጭ ብለህ የምትቀዳው አይነት ታይፕ ነው እንጂ እስቱዲዮ መግባት ሁሉ የሚያስፈልገው አይነት ታይፕ አይደለም። እውነት ለመናገር እና በጣም የወረደ ፕሮዳክሽን ነው። እኔን በተመለከተ በጣም የወረደ ፕሮዳክሽን ነው። ዜማውም ራሱ አይ ቲንክ ከዚህ በፊት ሰምተ ነው የምናውቀው አይነት ታይፕ ዜማ ነው። ራሱ በትክክል የትኛው ዜማ እንደሆነ አሁን መናገር ባልችልም፣ ግን የተደገመ ዜማ የሚመስል ታይፕ አለው። እሱም በኋላ ላይ በደንብ የሚታይ ነገር ይመስልኛል። ግን ያወራው ነገር ሌላ ነው። በቃ ያወራውን ነገር ግን ከዚህ ጋር ማውራት አንችልም። የተናገረው ርዕሰ ጉዳዩን ግን በመጽሐፍም መታተም ይችላል። ዜማ ውስጥ ከገባ ከከተተ፣ መቀዳት የሚባለው ነገር ከመጣ ወደ አልበም ወደ ሲዲ ወደ ምናምን የሚሄድ ከሆነ ግን ትንሽ ፕሮዳክሽን ሌብሉ እንደ ቴዲ አፍሮነት ከፍ ማለት አለ። ርዕስ ግን ከሆነ በመጽሐፍም ቢወጣ ሰው ያነበዋል። ሙዚቃ ግን ከሆነ ከፍታ መኖር አለበት፣ እሴት መኖር አለበት። አይ ቲንክ እሱ ጋር የወረደ ይመስለኛል። እኔም በተመለከተ ከቴዲ አፍሮ ቀድሞ እንኳን ከሰራው የተሻለ በፕሮዳክሽን ደረጃ ቀድሞ ላይ ከዚህ በፊት ሶስት አራት አልበም አስተምጦናል። እቺ ግን ሲንግል ከነሱ እንኳን የተሻለች አይደለች። መወደድ ግን ሌላ ጉዳይ ነው። ከተወደደ ተወደደ፣ ምንም ማረግ ግን ፕሮዳክሽንን በተመለከተ እኔ ብዙ ጠብቃለሁ ከቴዲ አፍሮ የተጠበቀው አንድ ገንዘብ አለው ሁለተኛ በሚሊዮን በሚሊዮን ሊሞትለት ሁሉ የሚችል ተከታይ ያለው በጣም አድናቂዎች አሉት ገንዘብ አለው ስፖንሰሮች ሊያገኝ ይችላል እንግዲህ ይህን ሁሉ ካገኘ ለነዚህ እንግዲህ ለፕሮዳክሽን የሚሆኑ ነገሮች ናቸው እነዚ አንድ ደና ስቱዲዮ ቢገባ ጥሩ አሬንጀር ቢፈልግ እኔ ስለ አሬንጀሩ አይ ቲንክ አቤል ይመስለኛል የሰራለ አቤል ከዚህ በፊትም ደና ነገሮች ሰጥቶ ያውቃለ ለምሳሌ ለነ ጸደንያ ምናምን ሲሰራ እናውቀዋል እሱንም ይወክለዋል ብዬ አላስበ ማዶን ነው ለምን እንደዚህ እንደወረደ ሊገባኝ አልቻለ ግን ያ ሁሉ እያለ አንድ ነገር እኔ ከማውቀው አንጻር አሁን እንግዲህ ያው በስቱዲዮዎች ዙሪያ አልጠፋም ወይም ያው እዚሁ አካባቢ አለው እና ሙዚቀኞቹ ላይ የዘፋኙ ተጽዕኖ አለ። በጣም ይጫኗቸዋል። እራሳቸውን እንዳይሆኑ ስሜታቸውን እንዳይ እንትን እንዳይሉ ይሄንን አስመስለው ይሄንን እንዲመስልልኝ ይፈልጋሉ ብሎ ሞር ጫናው ከዘፋኙ ይመጣበታል ሙዚቀኛው ላይ እና በዚህ ዙሪያ ምን አስተያየት አለ ማለት እኔ እንግዲህ ማለት ማለት ሲሰራ ከሙዚቀኞች ጋር ማውራት እችላለሁ። ብዙ ጊዜ አሬንጅ ሰዎች ሙዚቀኛ አሬንጅ እንዲያደርጉለት እሱ ነው፣ እሱ ነው በጣም ፑሽ የሚያደርገው ይባላል። ለምሳሌ ብሪጆቹን እራሱ በቃ እንዲህ በሉኝ እንዲህ ተጫወትልኝል እና ያረጋቸዋል ይባላል። ለምን እንግዲህ የሚመስል ይህ ምንድን ነው? ሰዎቹ አሬንጅ ያደረጉ ተብሎ ስማቸው ይወጣ እንጂ ቴዲ ነው አሬንጅ ያደረጉ። ቴዲ የእነሱን ልጅ ተጠቅሞ ነው የሚመስል። አንዳንድ ጊዜ ደግሞ ለሙዚቀኛም እድል መስጠት አሪፍ ነው። ሙያው ነው፣ ያውቃል። ሙዚቀኛ ስራው ከሆነ አትሊስት ያውቃል። እየተዳደረበት ያለው ሙያ ከሆነ ስለ ሙዚቃ መሳሪያዎች፣ ስለ ድምፅ አገባብ፣ ስለ ሪትም አጠባበቅ ወይንም ስለ ፓተርን ክላይማክስ ዳይናሚክስ፣ እንደዚህ ነገሮች ሙዚቀኛው የበለጠ አንደርስታንድ ያደርጋል። ከዚህ ሞር ለሙዚቀኛ ፍሪደም መስጠት አስፈላጊ እሱ ነገር ያለው አይመስለኝም። ቴዲ ትንሽ የሚጫን ይመስለኛል። ከምሰማው ሪፖርት ነው ማውራት የምችለው። ምክንያቱም ሚክስ ላይ መድገም አይፈልጉም መስለኝ ሙዚቀኞቹም እራሳቸው፣ ምክንያቱም ይተቻሉ። አሁን ይመስለኛል፣ ከዚህ በኋላ እንዲህ ተብሎ ተወርቶ እንግዲህ ሙዚቀኛው ተተችቶ ሚክስ መድገም ከቻለ በራሱ በቃል ተሰራ ይጠራል። በቴዲ ግን ተጽዕኖ ማንም መስራት የሚፈልግ አይ። እና ለሙዚቀኛው ትንሽ ፋታ መስጠት የሚቻል ይመስለኛል። ሁለተኛ ደግሞ ባንድ ይዞ የሚዞር ሰው ነው እንግዲህ በየአለሙ ሲዞር የራሱን ባንድ ይዞ የሚዞር ሰው ነው። ስለዚህ አትሊስት እንደው በግሩፑን ቢያሰራው የተሻለ ይመስለኛል። ያ የተሻለ ደና ነገር መፍጠር ይችላል ብዬ ስለማሰብ ማለት ነው እንዳልነው ነው። እስቲ ይህንን ዝም ብለን ዛሬ እንደዚህ እናያዘው እና አልበሙ ከወጣ በኋላ ደግሞ ሰፋ አድርገን በዲቴል የምናወራውም ጥሩ ይመስለኛል። በመጨረሻ ምን መልዕክት ማስተላለፍ ትፈልጋለህ? እኔ መስራት ከዚህ በላይ ይችላል። እኔ አሁን የእንትን ጥያቄ አይደለም መስራት ይችላል። ስለዚህ ይህን ወሬ ስናወራ ሄዲ ከዚህ በላይ ማቅረብ ትችላለህ። የምታወራው ሀሳብ ጥሩ ነው፣ ግን ከዚህም በላይ እባክህ ማቅረብ ትችላለህ። ትንሽ አርቲስቲክ ቫሊዩንም እንጠብቅ ምክንያቱም ዓለም አቀፍ ደረጃ ምን እንደሚሄድ አድርገን፣ ያ ደግሞ ፕሮዳክሽን ነው፣ ዓለም አቀፍ ደረጃ ላይ የሚከተል። ስለዚህ እሱን ላይም ደግሞ ትንሽ ጨምርልን። በቃ እኛ የምንል ይሄንን ነው የምንፈልገው ከቴዲ የተሻለ ነገር እንዲያቀርብ ነው። ያ ይመስለኛል እንግዲህ የሁላችንም ሂስ ውስጥ እናወራው ወይም ስለ አንድ ነገር ስንሞግፍ የሚታየኝ ከዛ አንጻር ነው፣ የተሻለ ነገር ለማቅረብ ከሚለው አንጻር ነው። ስለዚህ ያንን እንዲሰመርልኝ ይፈልጋል። ይሄ የግል የግል አስተሳሰቤ ነው። አብሪ ስለ ጊዜ እናመሰግናለን። ቴንኪው በጣም እንግዲህ

she's a chakra. የምትከታተሉት ከአሜሪካ ድምፅ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። እያደመጣችሁ ያላችሁት ደግሞ ኢትዮጵያ የተሰኘውን አዲሱን የቴዲ አፍሮ ነጠላ ዜማ ነው። እንግዲህ እንደምታውቁት ይህ ኢትዮጵያ የተሰኘው ነጠላ ዜማ በሚቀጥለው ሳምንት ይለቀቃል ተብሎ የሚታሰበው ኢትዮጵያ የተሰኘው የአልበሙ መጠሪያ ነው። ኢትዮጵያ በፋሲካ ዋዜማ ሲለቀቅ በርካታ አስተያየቶች ሲሰጡበት የነበረ ነው በዩቲዩብ ገጹ ላይ ዘፈኑ ከተለቀቀ ከሁለት ሰዓት በኋላ 150 ሺህ ሰው ተመልክቶታል። ዛሬ ደግሞ ከ600 ሺህ ሰው በላይ የተመለከተው ዜማ ነው። እንግዲህ ቴዲ አፍሮ አነጋጋሪ ድምፃዊ፣ የዜማ ግጥም ደራሲ በመሆኑ ይሄ ዘፈን በተለያየ አቅጣጫ አስተያየት ሲሰጥበት የቆየ ነው። የግጥሙ ይዘት፣ ኪነጥበባዊ ዋጋው እንደዚሁም ደግሞ ፖለቲካዊ አትያይም የነበረውና እንደዚህ አይነት የተለያዩ አቋሞች የተንጸባረቁበት ዜማ ነው። አብርሃም የሙዚቃ ባለሙያው የራሱን ሀሳብ አጋርቶናል። በቀጣይ ደግሞ የተለያዩ አስተያየቶችን ይዘን በዚህ ዘፈን ላይ እንዲሁም አድማጮችንም ጭምር የኢንተርኔት ትላንትና የኢንተርኔትን ትሬንዲንግ እየተባለ የሚጠራውን አሁን እሱን የሰበረ ዘፈን ነበርና ይህንን የተለያዩ አስተያየቶችን ይዘን በሌላ ዘገባ የምንመለስበት ይሆናል። እናንተ አድማጮቻችንም አስተያየቶቻችሁን አካፍሉን በዚህ ዙሪያ። አሁን የምናልፈው ወደ ሌላ ዘገባ ነው። በትላንትና እለት የፋሲካ በዓል ተከብሯል። እንግዲህ ዛሬ የበዓል ይዘት ያላቸው ፕሮግራሞችን የምናሰማበት ነው። በትናንትና ሁለት የተከበረውን የፋሲካን በዓል አስመልክቶ ኢትዮጵያውያን እንዲሁም በዓለም ክርስቲያኖች ዘንድ ተከብሮ ውሏል። አመት በዓል እንዴት አለፈ? ከበዓሉ ጋር በተያያዘ የምግብ ዋጋ ጨመረ ወይስ ቀነሰ? በለፍ ተቀደም ወደ ተለያዩ የኢትዮጵያ ክልሎች በመደወል መስታወት አድራጋው ነዋሪዎችን አነጋግራለች በተከታው ዘገባዋ አመት በዓል በጣም ደስ ይላል። እናንተስ በምን አይነት ሁኔታ አሳልፋችሁ? አመት በዓል ጥሩ ነበር እኛ ጋር። እናንተ ጋ ምን ይመስላል? የዶሮው የበጉ ዋጋ እንዴት ነበር? አሪፍ ነው። ዘንድሮ ዶሮ ውድ እንዲሆን እንግዲህ ያው ማሳለፍ አይቀርም። እንግዲህ አመት በዓልስ ስንት ገባ? ዶሮ እንግዲህ እስከ ሶስት ቀምጣ በጉስ ስንት ገባ? ይህበግ እንደሆነ ብቻ በወረላ ወቁም ምን? እንግዲህ በዓሉ በጣም ደስ ይላል። ከምንም በላይ አስመስል ከቤተሰብ ጋር ትልቅ ደስታ ነው የሚሰማ። አሪፍ ነው፣ ደስ ይላል። እሺ፣ የት ነው ያሉት አሁን? ክፍለ ሀገር፣ ደቡብ ደቡብ አካባቢ። እሺ፣ አመሰግናለሁ። መልካም በዓል። አቤት በጣም ደስ በሚል ሁኔታ ነው ያሳለፍነው። የምግብ ዋጋ አመት በዓሉን በማስታከክ ጨመረ ወይስ እንዴት ነበር? አልጨመረም። ብዙም ይህና አልጨመረ የሚባል ነገር የለም። ግን ትንሽ የተወሰነ ለውጦች አሉ። በተለይ አሁን ከዚህ ከእርድ ጋራ ተያይዞ፣ በተለይ አሁን ዶሮ አካባቢ ይዘኛል። ትንሽ የተወሰነ ለውጦች አሉ ከባለፈው ሳምንት ሌላ በግም እንደዚሁ ብዙም ይሄን ያህል የጨመረ ነገር አ ተጋነነ ነገር የለም። እንኳን አደረሳችሁ እኮ አላደረሰን። በዓል በጣም ደስ ይላል። በጥሩ ሁኔታ ነው ያለፈው። እኔ ሙስሊም ነኝ፣ ግን ያው ወሎዬ ስለሆንኩ የእስላሙንም የክርስቲያኑንም በዓል አከብራለሁ። ያከብራሉ ቤቶ ከከተማ ወጥተን ነበረ በዓታ ጓደኛዬ ቤት እራት ግብዣ ነበረ። እሱ ቤት ዶሮውንም፣ አይቡንም፣ ስጋውንም ሁሉንም በልቼ ሆዴ እንደዞረበት ነው እስካሁን ያለው። በጣም ደስ ብሎናል። የገረመኝ ነገር ዛሬ ጠዋት በዓል ነበረም የሚመስለው ከተማ ውስጥ ምንም ንቅናቄ አልነበረም። ና በዓሉ እንደዚህ በሰፊው መከበሩ በጣም ደስ ይለኛል። የት ከተማ ነው ያሉት? እሱ አዲስ አበባ። በጣም ደስ ብሎናል። የሚያስተላልፉት መልዕክት ኢትዮጵያ ስደት ሰላም እና የፍቅር ሀገር ትሁን። አሜን አሜን። እሺ መልካም በዓል እስላም የክርስቲያን ሀገር ነች። አመሰግናለሁ። እሺ በጣም ጥሩ ነው። ለበዓሉ አስፈላጊ በሆኑ ምግቦች ላይ የዋጋ ጭማሪ ነበር? ዋጋ ጭማሪ አልነበረም። የተወደደ ነገር አላየውም፣ ምግብ መጠጥም ስንት ስንት ነበር? ዶሮ፣ በግ ስንት ስንት ተሸጠ? እንደው እርስዎ ሊገዙ ሲሄዱ ይለያያል። ያው ትልቁ የሚባለው ስንት ነበር? ከሶስት መቶ ሁለት ከሀምሳ ሁለት ከሀምሳ ሶስት መቶ። በግስ ሁለት ሀምሳ አለ፣ ሶስት ሺህ አለ። እኔ አሁን ያለሁት ከአርባ ምንጭ ነው። አርባ ምንጭ ነዋሪ ነኝ። የባሉ ሁኔታ በጣም ደስ የሚል ነው። ሁሉም በተረጋጋ ስሜት ሆነው ባሉን እያከበረ ያለበት ሁኔታ ያለውና አሁን አጋጣሚ ነ መዝናኛ ቦታ ላይ ያለው አርባሚ ቱሪስት ሆቴል አካባቢ ላይ ያለሁት እዛ ላይ ሰው ደስ የሚል ሁኔታ እየተዝናና ያለበት ሁኔታ ነው። አብዮትን የሚያውቁ ጓደኞች በሙሉ እንኳን ለብራነቱን ሳይ በሰላም አደረሳችሁ ብዬ እንግዲህ በዓል ሲታሰብ ምግቡም አብሮ የሚታሰብ ነው እና ዋጋው እንዴት ነበረ? የምግቡ የዶሮ የበጉ የሽንኩርቱ ደስ ይላል። ትንሽ ቅቤ ተወዷል፣ ከአየር ሁኔታ ጋር ተያይዞ ያው ቅቤ ወደድ ብሏል። ስንት ገባ ኪሎ? አሁን አርባ ምንጭ ላይ እስከ ሁለት መቶ ስልሳ ብር አንድ ኪሎ ተሸጧል። ዶሮ ሁለት መቶ ሀያ ሁለት መቶ አነስ የሚሉ እስከዛ ድረስ የተሸጠበት ሁኔታ አለ። ሌሎች የጓራ አትክልቶች ቆንጆ ነበሩ። በጉስ ቆንጆ ነው። ቅቤ ነው በጣም የተወደደው ቅቤ ነው። ዶሮ ኖርማል ነው። በተለያዩ በዓላት ላይ ሁለት መቶ ሁለት መቶ ሀያ ይሸጥ ነበር። በጉስ የበግ ዋጋ የበግ በግ ከስምንት መቶ ብር እስከ አንድ ሺ አምስት መቶ ብር ትልቁ እስከ አንድ ሺ አምስት መቶ ብር ይሸጣል። እስከ ሁለት ሺ አራት መቶ ብር ይሸጣል። ቅርጫ ገብተው ነበር ዘንድሮ እርሶ? ቅርጫ ገብቼ ነበር የገባሁበት ቅርጫ አንድ ሺህ ብር ነው መደቡ። ደግሞ ሌሎቹ ጓደኞች ጓደኛ የገባበት አንድ ሺ አራት መቶ ብር ድረስ የተወደደ በሬ አለ። እስከ አንድ ሺ ስምንት መቶ የገቡ አሉ። በጋራ ቅርጫ ሲባል በጋራ ነው የሚገባው። በዛ አይነት ያው የተለያየ ቦታ ላይ የተለያየ አቅም ያላቸው ሰዎች የገቡበት ሁኔታ አለና ቆንጆ ነው። ብቻ በዓል ሲባሉ ለጊዜ ወጪ አይቆጭም። በዓሉ ነው ደስ የሚለው። እውነት ነው። የትንሳኤ በዓል ከሌሎቹ በዓል እንደው ለእርሶ ለየት የሚለው በምኑ ነው? አዎ፣ የትንሳኤ በዓል እኔ አሁን ዘንድሮ እንዲሁም ለየት የሚሉብኝ የመጀመሪያ ጊዜም በወለድኩበት ማግስት ነው ስንታይን ባህል ያከበርኩት ልጄ ዜማ አብዮት ይባላል አይ ከሰሞኑን የወለድኩት ያው በጾም ውስጥ ነው ልጄን የወለድኩት ግን በማስ ማለቴ የተወለደ ጾም ውስጥ ስለሆነ እንደተፈታ ነው ደግሞ በጣም ደስ የሚል ነው አሁን ዛሬ አርባ አምስት ቀኑ ነው ጊዜ እንኳን ደሳለሁ ደስ የሚል ሁኔታ ያከበር አመሰግናለን ስሙን ማን አሉት ዜማ ዜማ የሶስት አብዮት ለምንድን ነው ዜማ ያሉት? ዜማ አልኩበት ዋነኛው ምክንያት ልጅ የህይወት ጣዕም ነው። ዜማው ነው ብዙ ነገር የምናየውበት ነው። በባለቤቱ እና በእኛ መካከል የነበረ ደስ የሚል ህይወትም ስለነበረ ዜማ የህይወት ቅኝት ነው እና ደስ የሚሉም ደስ የማይሉም ነገሮች ተፈጥረው ሊሆን ይችላል። በነዛ አጋጣሚ ነው ልዜን ዜማ ያልኩትና በዚህ ሁኔታ ውስጥ የተፈጠረ ልዜም ስለሆነ ዜን ዜማ ብዬ ያለኝ የምወደው ስም ነው። ኢትዮጵያዊ ስም ነው። እሺ። እንግዲህ ከዜማ ጋር አመት አመት ያደርስልን መልካም በዓል ነው። አመሰግናለ። ወደ መጨረሻው ዘገባችን ነው የምናልፈው። በቺቦ ከተማ የተከሰተው ድርጊት ዓለምን ያሳዘነ እና ያንቀሳቀሰ ክስተት ሆኗል። አንዳንዶቹ ልጃገረዶች ረጅም ጊዜ በፈጀ ድርድር ቢልመለሱም፣ ሌሎቹ እስካሁን ደብዛቸው ጠፍቷል። በሰሜናዊ ናይጄሪያ 276 ልጃገረዶች በሰሜናዊ ናይጄሪያ በሚንቀሳቀሰው አሸባሪ ቡድን ቦኮ ሀራም ተጠልፈው የነበረው የስቅላት እለት ነበር። እነዚህ ልጃገረዶች እንግዲህ ዛሬ ሶስት አመት ሆኗቸዋል። አርብ ዕለት ነው ይህ የሆነው። የናይጄሪያ ፕሬዚዳንት ሞሐመድ ቡሃሪ እነዚህ ሴት ልጆች ለማስመለስ እንደሚጥሩ ገልጸዋል። ልጆቹ የተወሰዱባቸው ቤተሰቦች በጉዳዩ ላይ የሚሰሩ ግን ፕሬዚዳንቱ በዚህ ስራ አልተሳካላቸውም ሲሉ ይተቻሉ። ቺካ ኦድዋ በአቡጃ የዘገበችውን ሄኖክ ሰማግ ዜር ያቀርበዋል። ኤኖክ ማርክ ሁለት ሴት ልጆቻቸውን በቦኮ ሀራም ከተነጠቁ ወዲህ የደረሰባቸው ስቃይና መከራ የበረታ መሆኑን ይናገራሉ። የናይጄሪያው ፕሬዚዳንት መሐመዱ ቡሃሪ ማድረግ የሚችሉትን አላስፈጽሙም፣ አላደረጉም ይላሉ። ሁለቱን ሴት ልጆቼን ስነጠቅ ሰላሜን አጣሁ፣ ከሥራ ተባረርኩ። ቡሃሪ ሐቀኛ ሰው ከሆኑ ለምንድን ነው እነዚህን አማጽያን የማያስቆሙት ከችቦክ ልጃገረዶች አገረዶች ስንቱን ነው መንግሥታቸው ያስለቀቀው? እንዲያው በእውነት እውነተኛ መሪ ከሆኑ የናይጄሪያውያንን ጥቅም ለማስጠበቅ ዝግጁ ናቸው። ኤኖክ ማርክና ባለቤታቸው ማርታ የክርስትና እምነት ተከታይ ናቸው። ለጊዜው ተስፋቸውን ያደረጉት በእምነታቸውና በመጽሐፍ ቅዱስ ማበረታቻዎች ነው። በዚህ ሳምንት የችቦክ ልጃገረዶችን ለማስመለስ የሚንቀሳቀሱት ብሪንግ ባክ አውር ገርልስ ቡድን አባላት በናይጄሪያ መዲና አቡጃ ሰላማዊ ሰልፍ አድርገው ነበር። ለናይጄሪያ ሕዝብ አሁን የጠፉ ሴት ልጆች መኖራቸውን ማሳሰብ ነው አላማው። በቡድኑ ውስጥ የሚሰሩ ሰዎች ቁጥራቸው እየተመናመነ ቢሄድም ትግላቸውን ግን አላቆሙም። ቦኮ ሐራም በይዞታው የሚገኙ ሴት ልጆችን ቪዲዮም ይፋ አድርጓል። ባለፈው ነሐሴ ወር የተለቀቀው ቪዲዮ ውስጥ የኤስተር ያኩቡ ሴት ልጅ ዶርካስ ማይዳ ያኩባለችበት ኤስተር የልጃቸው ምስል ሲመለከቱ ሰማይ ምድሩ እንደ ተቀላቀለባቸው ይናገራሉ። ልጃቸው ከአሸባሪ ቡድኖች መካከል ቆማ ማየት በአንድ በኩል፣ በሌላ በኩል ደግሞ በሕይወት መኖሯን መረዳት ብቻ የተዘበራረቀ ስሜት አደረባቸው። ያ ከሆነ ስምንት ወራት ተቆጥረዋል። የልጃቸው ሽታ እስካሁን የለም። ዶርካስ ተጠልፋ ስትሄድ 15 ዓመቷ ነበር ከሷ ጋር 194 ሴት ልጆች አሁኑም ያሉበት አይታወቅም በአጠቃላይ 276 ልጃገረዶች ታግተው የነበሩ ሲሆን 57ቱ በራሳቸው አምልጠዋል 21ዱ በድርድር ሲፈቱ ሦስቱ እንዲሁ ተገኝተዋል ጊዜ በረዘመ ቁጥር የችቦክ ልጃገረዶች ታሪክ የነበረው ዓለም አቀፍ አትኩሮትም እየቀነሰ መጥቷል ማርታ ማርክ በቤተ ክርስቲያን መዘምር ናቸው ላለፉት ሦስት ዓመታት ከሁለት ሴት ልጆቻቸው ጋር ተለያይተዋል በቤተ ክርስቲያን መዘመር ብርታት እንደሚሰጣቸው ይናገራሉ። ሆኖም አንዳንድ ጊዜ ሆድ ይብሳቸዋል። የስሜት ጉዳቱ መቼም በረድ እንደማይል ይናገራሉ። ስቅዝ አድርጎ ይዞኛል። ጭንቅ ይለኛል። የደም ብዛትና ሌሎች የጨጓራ በሽታ የሚያዘኝ መላ ሰውነቴ፣ አእምሮዬ በእጅጉ ታሟል። ለእነዚህ ልጃገረዶች መለቀቅ የሚሰራው ብሪንግ ባክ አወር ገርልስ ቡድን ሶስተኛ ዓመቱን ለማስታወስ ሰዎችን አሰባስቧል። ሁለት ልጆቻቸውን ያጡት ኤኖክ ማርክ ቤተሰብም ኑሯቸውን በቻሉት ሁሉ ለመግፋት እየጣሩ ነው። ማርክ ባለፈው ዓመት የደም ዝውውር መዘጋት ስትሮክ ጥሏቸው ነበር። መዘምሯ ማርታም ልጃቸውን መቼ እንደሚያዩ እየጠበቁ ነው። ሐናቱ እህቷን ለማየት ብትሸኩልም ብትጓጓም እንኳን ታስታውሳት ይሆን? መጠራጠር ጀምራለች። እሩት ደግሞ እህቶቿ በቦኮ ሃራም የታገቱ ዕለት ለማምለጥ ስትሮጥ ወድቃ የዳሌ አጥንቷ ተሰብሯል። የችቦክ ልጃገረዶችና ቤተሰቦቻቸው ታሪክ ይህን ይመስላል። የናይጄሪያ መንግሥት በዚህ ሳምንት የተቀሩትን የችቦክ ልጃገረዶች ለማስመለስ ድርድር መጀመሩን አስታውቋል። ለቤተሰቦች ግን ተመሳሳይ መግለጫዎችን ከዚህ በፊት ብዙ ጊዜ ስለሰሙ አዲስ ነገር አልሆነባቸውም። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ፣ በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን ብራውን፣ በሙዚቃ በመምረጥ ዲጅ ፓትሶ፣ ስናስተናግዳቸው ያመሸኑ ደግሞ መስታወት አድራጋውና ጽዮን ግርማንን ጉዟቸው የሰመረ ይሆንላለን።